የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። የዛሬ አርብ ኅዳር 10 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። በኢትዮጵያ የህግ ልዕልና የተጀመረው ሂደት ፖለቲካዊ መልክ ይዘዋል ሲሉ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ሕላና ሓብኦ ሰብ ክህልዎ ና ይኽእልን ኢትራፊያ ናብ ኣብ ፖሊስ ቁፅፅር ኣቲፍ ተኣሊሽ እውን ተደልይውን ማለት እዩ እኛ የምንደብቀው ሰው አይኖርም እንኳን በፖሊስ ቁጥጥር ሰሪዋለም ተፈልጎም ወደ ፍርድ ቤት መቅረብ አለበት። በሌላ ዘገባ የወሰንና የማንነት ጥያቄን በህገ መንግስቱ አስመልሳለሁ ይላል የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ አካሄዶት በነበረው ድርጅታዊ ጉባኤ ላይ። ይህ ውሳኔ ምን ያህል ያስኬደዋል? በማለት የፖለቲካ ተንታኞችና ምሁራንን አወያይተናል። ስለዚህ የወልቃይት ጠገዴ ህዝብ ግን እኛ አልተጠየቅንም በጉልበት ነው የሄድ ነው እኛ መራነን እያለ ነው። ትግራይ ናቸው ተብለን ነው መመሪያ ነው የተሰጠ። ስለዚህ ህገ መንግስቱ ህገ መንግስታዊ መበታችን ተጥሷል እያለ ነው ያለው። ስለዚህ ህገ መንግስቱ ይዘው ከሄዱ ከህገ መንግስቱ ውጭ የተፈጸመ ከሆነ እንዲያውም በጣም ጥሩ ነው። የወልቃይት የማንነት አጠያያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴን ነበር የሰማችሁት። ዝርዝሩን ይዘናል። በሞያሌ ከህዳር ሁለት እስከ ሰባት ከክልል አምስት ወይም ከሶማሌ ክልል የመጡ ታጣቂዎች በሞያሌ አደረሱት በተባለው ጥቃት ከ230 በላይ ቤቶች መውደሙን እንዲሁም ከ7ሺ በላይ ነዋሪዎች መፈናቀላቸውን ወረዳው አስታውቋል። ሙሉ ዘገባውን ይዘን እንመለሳለን። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ያሉ የምሽቱን ዜናዎች ላስደምጣችሁ። ጽዮን ግርማ። ተመልሼ መጥቻለሁ። የዩናይትድ ስቴትሷን ምዕራባዊ ግዛት በገጠማት እጅግ አውዳሚ ሰደድ እሳት እስካሁን የደረሱበት ያልታወቀው ወደ አንድ ሺህ የሚጠጋ ቁጥር ያላቸው ሰዎች መኖራቸውን ባለስልጣናቱ አስታውቀዋል። በቃጠሎ ሙሉ በሙሉ ከወደመችው ፓራዳይዝ ከተማ የተረፉ ተጨማሪ ሶስት መቶ ሰዎች በደህና መገኘታቸውም ዛሬ ተገልጿል። በቃጠሎ ምክንያት እስከ ትላንት እሁድ የሞተው ሰው ቁጥር ሰባ ሰባት መድረሱ የተረጋገጠ ቢሆንም ማንነታቸው የታወቀው ግን የስድሳ ሰባቱ እንደሆነ ባለስልጣናቱ አመልክተዋል። ሰደዱን ለማቆም ከ አምስት ሺ አምስት መቶ በላይ የእሳት አደጋ ተከላካዮች ተሰማርተው ቀንና ሌሊት እየሰሩ ሲሆን ቃጠሎ ባይቆምም ወደ ስልሳ አምስት ከመቶ የሚሆነው በቁጥጥር ስር መዋላቸው እየተሰማ ነው። ፕሬዚዳንት ዶናልድ ትራምፕ ከትላንት በስቲያ ቃጠሎ ያለፈባቸውን አካባቢዎችና የፓራዳይስ የፓራዳይዝ ከተማን ቅጣይና ፍርስራሽ ተመልክተው አደጋው እጅግ የከፋ መሆኑን ተናግረዋል። በሳውዲ አረቢያው ጋዜጠኛ ጀማል ሀሾጊ ግድያ ውስጥ እጃቸው አለ ያለቻቸው አስራ ስምንት ሰዎች ድንበር ወደማይገድበው የአውሮፓ ሀገሮች የዝውውር ክልል ወደ ሆነው ሸንገን ቀጠና እንዳይገቡ ጀርመን እገዳ መጣሏን የውጭ ጉዳይ ሚኒስትሯ ሀይኮ ማስ አስታውቀዋል። በበርሊን በግለሰቦቹ ላይ እገዳውን ከመጣሏ በፊት ከፈረንሳይና ከእንግሊዝ ጋር መመካከሯንም ጀርመናዊ የውጭ ጉዳይ ሚኒስትር ገልጸዋል። ብራስልስ ላይ ከተሰበሰበው የአውሮፓ ህብረት ጉባኤ ጎን ለጎን በተካሄደው መግለጫ ላይ የተናገሩት ማስ አሁን በራሱ በወንጀሉ ላይና አድራጎቱ እንዳይፈጸም ማን እንዳዘዘ መለየትን ጨምሮ ከመልሶቹ ጥያቄዎቹ ይበዛሉ ብለዋል። ዋይት ሀውስ ቤተ መንግስት የሲኤንኤን የዜና አውታር ጋዜጠኛ የሆነው የጂም ኦክስታንን የመግቢያ ፈቃድ እንደገና ሊነጥቀው መሆኑን ሲኤንኤን አስታወቀ። ቤተ መንግስቱ የአኮስታን ፈቃድ የሚያነሳው መግቢያው እንዲመለስ ዳኛ የወሰነው ጊዜ የሚያበቃው ኖቬምበር ወር መጨረሻ ላይ በመሆኑ ነው። የትራምፕ አስተዳደር አኮስታ ወደ ቤተ መንግስቱ እንዳይገባ ያገደው የዛሬ ሁለት ሳምንት አካባቢ ጋዜጠኛው ፕሬዝዳንት ትራምፕ ጋዜጣዊ መግለጫ ይሰጡበት በነበረበት ወቅት ከፕሬዝዳንቱ የተጋጋለ እሰጥ አገባ ውስጥ ከገባ በኋላ ነበር። ፕሬዚዳንት ትራምፕ ራሳቸው የሾሟቸው የዋሽንግተን ዲሲ የፌዴራል ዳኛ የዋይት ሀውስ አድራጎት የአኮስታን ህገ መንግስታዊ መብቶች የተዳፈረ ነው በሚል ነበር ፈቃዱ ለጋዜጠኛው እንዲመለስለት ያዘዙት። ይሁን እንጂ የዳኛው ትዕዛዝ ከትላንት በስቲያ አርብ እንደተላለፈው ዋይት ሀውስ ፈቃዱ የፊታችን ኖቬምበር 30 ወይም ህዳር 21 መልሶ እንደሚነጥቀው ማሳወቁን ሲኤንኤን ያመለከተ ሲሆን የዜና አውታሩ ጠበቆች ግን ውዝግቡን ሲኤንኤን እና ዋይት ሀውስ ያለ ሌላ የፍርድ ቤት ጣልቃ ገብነት ይፈቱታል የሚል ተስፋ እንዳላቸው ገልጸዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገርላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንደሪስ ቱገር በኢትዮጵያ የህግ ልዕልና የተጀመረውን ሂደት ፖለቲካዊ መልክ ይዘዋል በማለት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ተናገሩ። ሂደቱን ትግራይን ለማንበርከክ የሚደረግ ነው ያሉት ምክትል ርዕሰ መስተዳድሩ ይህም የውጭ እጅ አለበት በማለት ተናግረዋል። ሙልጌታ ጽባ ዝርዝሩን ይዟል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የህግ የበላይነት ማስፈን የትግራይ ህዝብና መንግስት የሚፈልጉትና የታገሉለት ዓላማ ነው ብለዋል። በዚህ መሰረት እንደ ኢህአዴግ በተካሄደ ግምገማ የህግ በላይነት ለማስፈን ሊሰራ እንደሚገባ መግባባት ላይ ተደርሷል ብለዋል። በውይይቱ የሚወሰድ እርምጃ አስተማሪ፣ ሁሉም ድርጅቶችና ክልሎች የሚያካልል ህግንና ማስረጃ መሰረት ያደረገ ሊሆን እንደሚ ገባም ተወያይተንበታል ብለዋል። ችግር ፈጥሯል ተብሎ ሁሉም መያዝ ሳይሆን ሆን ብሎ ችግር የፈጠረ አካል በምርመራ ተንተርሶ ሊጠየቅ ይገባል ሲሉም ገልጿል። ከአሁን ቀደም በወንጀል የተያዙ ዴሞክራሲ ለማስፋን ሲባል ከእስር መለቀቃቸው የሚታወስ ነው። አሁንም ለህግ ልዕልና ሲባል የሚጠየቁ አካላት ወንጀል ሰርተውም ቢሆን ምህረቱን አያካትታቸውም ወይ ብለን በኢህአዴግ መድረክ ተወያይተንበታል ሲሉም አክሏል። በሙስናና ሰብአዊ መብት ጥሰት በፌዴራል መንግስት ተጠርጣሪዎች በቁጥጥር ስር የመዋል እንቅስቃሴ ሲጀመር የትግራይ መንግስት የፍርድ ቤት ትዕዛዝ የወጣባቸውን ስርዓት በተከተለ መልኩ አስረክበዋል ብለዋል። ሰብ ክህልዎ ና ይክእልን ኢትራፊያ ናብ ኣብ ፖሊስ እንጃ የምንደብቀው ሰው አይኖሩም። እንኳን በፖሊስ ቁጥጥር ስርዮ አለም ተፈልጎም ወደ ፍርድ ቤት መቅረብ አለበት። ያጠፋ ከሆነ በጥፋቱ ይቀጣል፣ ንጹህ ሰው ከሆነም ነጻ ይወጣል። ትክክለኛ እርምጃ ነው የተወሰደው ነው ያሉት። እንደ ኢህአዴግ ስለ ህግ ልዕልና ውይይት በተካሄደበት ጊዜ ሂደቱን ፖለቲካዊ እንዳይሆን ስምምነት እንደነበረ ጠቅሰው አሁን ግን ሜጀር ጀኔራል ክንፈዳኘው ቁጥጥር ስር በዋሉበት ጊዜ በካቴና መያዝን ተችተዋል። የአገር ውስጥ መገናኛ ብዙሃንም የፍርድ ሂደቱ ገና ሳይከናወን እንደ ወንጀለኛ እየገለጿቸው ነው ብለዋል። ይህም ስርዓቱን የጣሰ አካሄድ ነው ብለዋል። ዶክተር ደብረጽዮን ካብ ሄሊኮፕተር ሞራድስ ዝተኣሲርካ ብካቴና ምሳና ኣይተታኮሰ ካቴና ስረህ ከሄሊኮፕተር ማውረድ ትክክል አይደለም። ከእኛ ጋር አልተታኮሰም፣ አልረበሸም፣ በሰላም የተያዘ ሰው ነው። ወደ ካቴና ማስገባት የሚያስኬድ የለውም። እኛ የምንለውም ከዛ በኋላ ፖለቲካ ተጀምሯል ነው። በሰላም የተረከበውን ሰው ወደ ሕግ በሰላም ማስረከብ ነው። የሕግ በላይነት እናስከብር ያልነው ተበርዟል። የትግራይ ክልል እንደጀምረው አይደለም የቀጠለው። በትግራይ በኩል ጥሩ ጅምር ነበር። በስርዓቱ መሰረት የፍርድ ቤት ትእዛዝ አክብሮ ፈጽሟል። አሁን እየታየ ያለው ግን በሕግ ሳይሆን በመሰለህ ነው እየተካሄደ ያለው የመሰላቸው የፖለቲካ ስራ መስራት ነው። ስለዚህ ይህ አንቀበለውም፣ ህግ የሚጥስ አካሄድ ነው። ተጠርጣሪ እኮ መልስ ሊሰጥ ይገባል። እነሱ ግን ሂደቱን ሳይካሄድ ፍርዱ በሚዲያ ነው የሆነው። ስለዚህ ፍርድ ቤት የምትሄደው ለውሳኔ ነው ማለት ነው ነው ያሉት። የተፈጸመው ችግር ተቃዋማዊ ነው ከተባለ ሌሎችም መጠየቅ አለባቸውም ብሏል። ትካል ንርአየ ትካል ትግራይ ትግራይ ይህንን በተቋም እኔው የትግራይ ተቋም አይደለም። በተቋሙ የሚመደብም ትግራይ ወክሎ አይደለም ኢትዮጵያዊ ነው። የኢትዮጵያ ስራ ሊሰራ ነው። እዛ የተመደበው በዛ ደግሞ ይለካል። ሌላ ከዚህ ለማምለጥ ነው እየሮጠ ያለው። ይህንን ልትረዱ ይገባል። እኛ የለንበትም የሚባልበት አይደለም። ሰዓት ጠቅላይ ሚኒስትር ናቱ ያ አፍታ ስርዓት ውሽጡ ኮይንካ ኩሉ ይረአ ያትኮን ዘለዎ እስከ ጠቅላይ ሚኒስትሩ የሱ ናት በስርዓቱ ውስጥ ሆኖ ሁሉም መታየት አለበት ብለዋል። በአሁኑ ጊዜ ትግራይን የማንበርከክ ስራ ነው እየተካሄደ ያለው ያሉት ዶክተር ደብረ ጽዮን የውጭ እጅ አለበትም ብለዋል። ና ናይ ደጋ ሀይል ውን ኣሎ ኢና ንልሒዚ ምስሩ ሌላ ናይ ሕጊ ተባሂላ ጥራሕ ውን ኩነትን ክንወስዳ እኛ የውጭ ኃይልም እጅ አለበትን የምንለው የህግ ብቻ ተብሎ አይወሰድም። በዚህ ጉዳይ የውጭ ጣልቃ ገብነትም አለው። ስለዚህ ፖለቲካዊ ይዘቱም ያድጋል ማለት ነው። በፖለቲካ የውጭ ጣልቃ ገብነት አለው ስንል ትግራይን ለማጥቃት በተያያዘ መንገድ ነው እየመጣ ያለው ነው ያሉት። ሆኖም ዶክተር ደብረጽዮን የውጭ እጅ ስላሉት ምንም ማብራሪያ አልሰጡም። የአገር ውስጥ መገናኛ ብዙሃን ጉዳዩን እየዘገቡት ያለው መንገድና በተጨማሪም የሕግ ሂደቱን ፖለቲካዊ መልክ መያዙን እብደት ነው ሲሉ ገልጸውታል። ይህንንም አንቀበለውን ብቻ ሳይሆን ሊስተካከል ይገባልም ሲሉ ተናግሯል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም። ሙልጌታ ጽብሃን ላደረሰን ዘገባ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በሊብነትና በሰብአዊ ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ባለስልጣናት መታሰር ድንገተኛ እርምጃ አይደለም ይላሉ አንድ የንግግር አጻጻፍና ትንተና ባለሙያ። ባለሙያው እንደሚሉት አሁን ወደ ተግባር የተቀየረው ጠቅላይ ሚኒስትር አብይ አህመድ ባደረጓቸው የተለያዩ ንግግሮችና ገለጻዎች በቃላት እየተገነባ የመጣ ሀሳብ ነው ይላሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍና ትንተና ባለሙያ የሆኑት ዶክተር ጌታቸው ድንቁን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አድርሶናል። ወደ ስልጣን ከመጡ አንድ ዓመት እንኳን ያልሞላቸው መሪ እየተናገሩትን እየኖሩ ነው። የዶክተር አብይ አህመድን የወራት የጠቅላይ ሚኒስትርነት ጊዜ የገመገሙት ባለሙያ ሀሳብ በዚህ ይጠቃለላል። ከመጋቢት አራቱ የበዓለ ሲመት ንግግር እስከ ዛሬ ስለ ሕግ የበላይነትና ተጠያቂነት፣ ስለ ቀጣይ እርምጃዎችም ፍንጭ ሲሰጡ ነበር ባይ ናቸው ባለሙያው። በሙስና ሊጠየቁ ስለሚችሉ ከፍተኛ ባለስልጣናት ለምሳሌ በፓርላማ ፍንጭ የሰጡት ባለፈው ሰኔ መጀመሪያ ነው። ላለፉት አስር ዓመታት አስራ አምስት ዓመታት የሆኑ የሆኑ ሰዎች ስናስር፣ ሙስናው ለምንድን ነው እየጨመረ ሄደው እየቀነሰ እኮ አልመጣም? እየጨመረ እየሰፋ ለምንድን ነው ሄደው? ምንጩን ጥለን ቅርንጫፉ ላይ ጊዜ እያባከን ነው ማለት ነው። የሰብአዊ መብት ጥሰት ስለ ፈጸሙ የመንግስት ባለስልጣናት የተናገሩት ደግሞ ተከታዩን ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። በራሱ በገዢው ፓርቲ ውስጥ ያሉ ወይም የነበሩ አንዳንድ ባለስልጣናት ለውጡን ለማደናቀፍ የሚሰሩበት ሁኔታ መኖሩን የጠቆሙት ደግሞ ባለፈው ሰኔ መጨረሻ በፓርላማ ባደረጉት ገለጻ መካከል ነው። የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ እዚህና እዚያ፣ ግን የትም አይደርሱ እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደሉም። ባዶ መሻት ነው። ብዙ ጊዜ ፖለቲከኞች አንዱ በሽታቸው ነገር ሲሞትና ሲደን አያቁም። የትኛውም አካል መንግስታቸውን ጥርስ አልባ አንበሳ አድርጎ እንዳይመለከተው ማሳሰቢያ የሰጡትም የፓርላማ አባላትን ፈገግ ባሰኘ ማብራሪያ ነበር። ማእሰር የማይችል መንግስት አድርገው የሚያስቡ አሉ። ስህተት ነው። ስህተት ነው። ማእሰር ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም። ባለሙያዎች እንደሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ ያደረጓቸው ንግግሮችና የሰጧቸው ማብራሪያዎች ሰሞኑን ለተወሰደው እርምጃ መንደርደሪያዎች ነበሩ። በሌብነትና በሰብአዊ መብት ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ኃላፊዎች፣ እንደዚሁም ሌሎች ግለሰቦች በቁጥጥር ስር ሊውሉ እንደሚችሉም በቂ ምልክቶች እንደነበሩ ያምናሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍና ትንተና ባለሙያ ዶክተር ጌታቸው ድንቁ ከእነዚህ ባለሙያዎች አንዱ ናቸው። ድንገተኛ ነው ማለት አይቻልም። የራሱን ሂደት ግን መጥቷል። እኔ ጠቅላይ ሚኒስተሩ በባለ ሲመታቸው እለት ካደረጉት ንግግር በጣም ብዙ ነገሮች ያልተለመዱ፣ የህብረተሰብን ትኩረት የሳቡ አገላለጾች ከቃላት ጀምሮ ስለነበሩ እነዛ ነገሮች ሸፍነውት እንጂ በዛን ቀን ካደረጉት ንግግር ጀምሮ ስለ ሕግ የበላይነት ስለ ሙስና ተጠያቂነት፣ ስለ ሰብአዊ መብት ጥሰቶች ጭምር መናገር የጀመሩት የዛን ቀን ነው። ነገር ግን እነዚህን ነገሮች ስለለመድ ናቸው። እንደው በቅጡ የምር ናቸው ብሎ ለመውሰድም የተቸገረ ይመስላል ህብረተሰቡ። ስለ ልምድ ናቸው ሲባል ይነገራሉ፣ ግን አይተገበሩ። ይነገራሉ አይተገበሩም። እና እኔ አሁን ገር የራሴን ልምድ ብናገር መንግስት ስለ ሰብአዊ መብት፣ ስለ ህግ የበላይነት ያልተናገረበት የትኛው መንግስት ያልተናገረበት ጊዜ የለም። ነገር ግን ልምዱ በመሬት ላይ የምናየው የተለየ ከመሆኑ የተነሳ እጃችንን መጥቶ እንኳን ቢምልልን መንግስት እንደ ሰው አድርጌ ልገልጸው ብሞክር ለማመን እንቸገራለን። እና ዋናው ሲሆን ማየታችን ነው ማስረጃው። እና ተነግረዋል፣ እነዚህ ነገሮች በወቅቱ ለምን አምነን አልተቀበልንም? ልምዳችን እሱን ስለማይመሰክርልን። አንድ ሁለተኛ ደግሞ በጣም በጎ በጎ ውብ ቃላት፣ ያልተለመዱ አገላለጾች፣ ደፋር ነገሮች ስላየን እነሱ ሸፈኑብን። ይሄን የተለመደውን ነገር ስለሸፈኑብን እንጂ በድንገት የመጣ ነው ለማለት አይቻልም። የራሱን የተፈጥሮ ሂደት ሄዷል። በተለያዩ ንግግሮቻቸው ተንጸባርቋል ያሉትን ላይ ለመጨመር ነው። ዶክተር ጌታቸው በፓርላማ ሲናገሩ ለምሳሌ አስረን ከምናጣራ አጣርተን እንሰር ብለን ነው የሚል አገላለጽ ተጠቅሞ ነበር። ለምሳሌ እንደ ከዚህ ቀደሞ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው እንጂ ሌቦች የሉም ብለን አይደለም። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሸርቡና ሲዶሉት መዋላቸው ደግሞ ተጨማሪ በሽታ። ሰርቆ ዝምም ጥሩ ነው። ያ በተለይ በግልጽ አመላካች ነበር አይደለም? ወደዚህ አቅጣጫ እየሄዱ እንደነበር ጠቅላይ ሚኒስትሩ ወይም መንግስታቸው እየመጣ እንደነበረ በጣም ብዙ ጠቋሚዎች አሉ። ግን ማለት ዘቢያም ደግሞ ቴክኒኮች አሏቸው አብረው። ለምሳሌ ጊዜ ይጠይቃል ይላሉ፣ ሂደት ነው ይሄ ነገር ትዕግስት ይጠይቃል እና በትግስት መጠበቅ ጥሩ ይሆናል ይላሉ፣ እንጂ ፍትህ አይሰጥም፣ ተጠያቂነት አይሰፍንም ብለው አያውቁም። የማለዘቢያ ነገሮች አሏቸው። ለምሳሌ ለዲሞክራሲ ስንል ለምሳሌ ሙስና በሚወሰድበት ጊዜ መዋቅራዊም ስለሆነ ጥቂት እርምጃዎችን በስሜት ላይ የተመሰረቱ ቶሎ የሚሆኑ እርምጃዎችን መውሰድ ከመሰረቱ አያጠራውም፣ ችግሩን እና መዋቅራዊ የሆነን ነገር ጊዜ ወስዶ አጥንተው ይላሉ። ጥናትንም በተደጋጋሚ ይጠቅሳሉ እና ማለት ዘቢያ ነገሮች አሏቸው እንጂ ቆዩ ጠብቁኝ የሚሉባቸው መንገዶች አሏቸው እንጂ ፍትህ አይሰጥም አይወሰድም እርምጃ ብለው አያውቁም። እኔ እንደሚገባኝ ነገር ግን እነዚህ ገፊ ያልኳቸው መሬት ላይ ያሉ ክስተቶች ይመስለኛል ወደ ኋላ ላይ አፈጠኑት። ለምሳሌ ፍራንክፈርት ላይ ህብረተሰቡን ባነጋገሩበት ጊዜ ለምንድን ነው ህጉን የሚያስፈጽፍ የፍትህ አካላት ሪፎርም የማይደረገው የመዋቅር ለውጥ የማይደረገው ሲሉ ነገ፣ ሶስት ሰዓት ፓርላማው የሚለውን ጠብቁ። ለምንድን ነው እርምጃ የማይወሰደው ሲሉ ህብረተሰቡ እንደዛ አይነት ጥያቄ ሲያነሳ ትንሽ ጊዜ ጠብቁ ይሆናል ነው የሚሉት። ግን በቅርቡ ታያላቸው፣ በቅርቡ ታያላቸው። እኛ ግን ልምዳችን የሚያሳየን መንግስት ያለውን ነገር ሲፈጽም አይደለም። እና ለመጠራጠር ከበቂ በላይ ምክንያቶች አሉት ህብረተሰብ። ስለዚህ አሁን እንደ ግርም ድንገቴ የመሰለበት ምክንያት ምንድን ነው? አላመን ነው መንግስትን፣ በቃሉ አላመን ነው። ልምዳችን እሱን ስለማያሳይ ሆኖ እንጂ ሳይናገሩት ቀርተው ሳይጠቁሙ ቀርተው አይደለም። እኔ ያን ሁሉ ተናግረው ባይፈጽሙት ነበረ ጎንደር ላይ እንደተናገሩት ለምሳሌ፣ የልማት እንደዚህ ኢንፍራስትራክቸር ጥያቄዎች ሲቀርቡላቸው ጎንደር ላይ ግድ የላችሁም፣ ቃል አታስገቡኝ፣ አምናለው መፈታት አለባቸው መለወጥ ያለባቸው ነገሮች አሉ፣ ግን ቃል አታስገቡኝ፣ ለቃል የምትሰጡትን ቦታ ስለማውቅ መጠንቀቅ አለብኝ ብለዋል። እና በዛ ደረጃ ቃል ገብተው ባይፈጽሙት ነበር የሚገርመኝ። የመሪ ንግግር ደግሞ ያለ ምክንያት አይመጣም፣ በጥንቃቄ ነው ቃላት የሚመረጡት። የመሪ ንግግር እኮ ጦርነትንም ሁሉ ሊያመጣ ይችላል፣ ሰላምን ሊያመጣ ይችላል። እና በታሪክም በዓለም ላይ የታዩ ነገሮች አሉ። እና መሪ ሲናገር እኔ እናንተ እንደምንናገረው የማይሆንበት ምክንያት የተናገረውን ነገር የማስፈጸም አቅሙም ህዝብ የሰጠው ስልጣን ስላለው በእጁ ላይ ያንን ተጠቅሞ ማስፈጸምም ስለሚችል መርጦ ነው የሚናገረው። የተናገረውን ካላደረገ ግን የኢንተግሪቲ ጉዳይ ይነሳበታል። የተአማኒነት፣ የተቀባይነት ጉዳይ ስለሚነሳበት እሳቸው ባያደርጉት ኖሮ እኔ እርምጃው የተወሰደበት ጊዜ ጥሩ ነው ብዬ አስባለሁ። ህብረተሰብ እንዲያሰላስለው እንዲላመደው ጥያቄዎቹም በውይይት እንዲዳብሩ እንዲጎለብቱ ምድል ተሰጥቷቸው ሲያበቁ እርምጃው ሲወሰድ ተገቢ ነበር የሚል ነገር ነው አብዛኛው ህብረተሰብ ዘንድ ያለው ነገር ብዬ አሰባለሁ። የተከፉ ወገኖች የሉም ለማለት አይደለም። እንዲ ያለ እርምጃ ሁሉንም ወገን ሊያስደስት አይችልም። እርግጥ ግን አብዛኛው እኔ የምሰማው ከህብረተሰቡ ይሄ ቀድሞ ሊወሰድ የሚገባው ነበር የሚል አይነት ስሜት ነው እና የተሰራው ስራ በቃላት ጀምሮ እየተገነባ የመጣው ነገር ለስለስ ተደርጎ ጀምሮ ዙሩን እያከረሩ መጥቶ በመጨረሻ በድርጊት የተፈጸመበት መንገድ ጥሩ ነው ብዬ ነው ማስበው። አካሄዱ በሙስናና በወይም በአዲሱ ቋንቋ እንጠቀምና በሌብነትና በሰብአዊ መብት ጥሰት ከፍተኛ ኃላፊነት ላይ የነበሩ ሰዎች መታሰራቸውን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን የጽሁፍ መግለጫ ወጥተው ነበር እና እዛ መግለጫ ላይ በቃል በቃል እሳቸው ያሉት ወንጀለኞች ገና ከየጎሪያቸው ይወጣሉ፣ ተጀመረ እንጂ አልተፈጸመም። ይህ ምን ያሳይናል? እንግዲህ እሳቸውን ንግግር ነው እየተነጋገርንበት ያለ ነው የእሳቸውን አባባሎች ነው። እና ከዚህ በኋላም አሁን ካየነው በበለጠ ኃላፊነት ላይ የነበሩ ሰዎች ጋር ይደርሳል ጉዳዩ። ምንድን ነው የተረዱት? ከዚህ እሳቸውን እንድናምናቸው የሚያደርጉ ጅምር ነገሮች አሉ። ስለዚህ ተናግረው ካደረጉት ነገር ተነስተን አሁን ደግሞ የተናገሩት ነገር ተጨማሪ ነገር ሊመጣ እንዳለ የሚጠቁም ነው ብለን መውሰድ እንችላለን። ትላንት የተናገሩትን መፈጸም በመጀመር አሳይተውናል። ዛሬ የተናገሩትን ደግሞ ነገ እንደሚፈጸም ህብረተሰቡ ይጠብቃል። ስለዚህ የበለጡ ሰዎች ተጠያቂ እንደሚሆኑ የሚያሳይ ነው። ሰሞኑን በጽሁፍ ያወጡት መግለጫ ወንጀለኞች ገና ከየጉሪያቸው ይወጣሉ ተጀመረ እንጂ አልተፈጸመም የሚለው በእርሶ እምነት ከነበራቸው ስልጣን አንጻር ከሆነ አናቅም ምክንያቱም ያው በውስጡ ያለፉ ሰዎች እና የተሳተፉ በዚህ በሰብአዊ መብት ጥሰትም በሌብነትም የተሳተፉ ሰዎች ናቸው የሚያውቁት። ሕግ ነው የሚያውቀው አቃቤ ሕግ ላለፈው አምስት ስድስት ወር እያጣራ እንደነበር ያንን ተመስርቶ የሰጠው መግለጫ አለ። እሱም መግለጫ ጭምር የሚጠቁመው ብዙ የሚጠየቁ ሰዎች እንዳሉ ነው፣ ጥናታቸው ያሳያቸው የሚመስለው እና ያ ደግሞ ከጠቅላይ ሚኒስትሩ ንግግር ጋራም ይመሳሰላል። እኔ አጠቃላይ ስታስቀምጠው ግን በቀስታ ጀምሮ ለስለስ ባለ በእርቅ፣ በፍቅር፣ በመደመር ስሜት ያን ላይ በማተኮር ጀምሮ፣ በኋላ ላይ ግን በአንዳንድ ገፊ ምክንያቶች ጭምር እየተቀየረ እንደመጣ የእሳቸው ድምፀት ጭምር የእሳቸው አገላለጽና አቋም ጭምር እየተለወጠ እንደመጣ መጨረሻ፣ ደግሞ ክላይማክሱ ጫፉ ደግሞ በድርጊት እንደተከናወነ አስባለሁ። እና ይሄ የተጀመረው ድርጊት ደግሞ ለተወሰነ ጊዜ ሊቀጥል ይችላል። ቢቀጥል አይገርምንም። ምክንያቱም መዋቅራዊ ነው ከተባለ የሙስና የሌብነት ሁኔታው ሰፊ ነው ማለት ነው። እና በሁለት ሶስት አራት ግለሰቦች በቁጥጥር ስር መዋል ብቻ የሚበቃ አይደለም መዋቅራዊ ከሆነ በጣም ሰፊ ነው። ብዙ ነገር ሊነካ ይችላል እና ብዙ ሰዎች ተጠያቂ ሊያደርግ ይችላል ብዬ አስባለሁ። ዶክተር ጌታቸው ድንቁ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት እና ኮሚኒኬሽን ትምህርት ክፍል መምህር፣ እንደዚሁም የንግግር አጻጻፍ ባለሙያ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ። እስክንድር ስለሰጠኝ እድል። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው ወደሚቀጥለው ዘገባችን እናልፋለን የወሰንና የማንነት ጥያቄን በህገ መንግስቱ አስመልሳለሁ ይላል የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ አካሄዶት በነበረው ድርጅታዊ ጉባኤ ላይ ይህ ውሳኔ ምን ያህል ያስኬደዋል በማለት የፖለቲካ ተንታኞችና ምሁራንን አወያይተናል አስቴር ምስጋናው ናት ያነጋገረቻቸው በአማራ ክልል በተለያዩ አካባቢዎች የወሰንና የማንነት ጥያቄዎች ሲነሱ ቆይተዋል። ይህንን ጥያቄ ሲመረምር የነበረው የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ ባካሄደው ድርጅታዊ ጉባኤ ላይ መፍትሄ ይሆናል ያለውን ሀሳብ ይፋ አድርጓል። የጉባኤው ቃል አቀባይ አቶ ምግባሩ ከበደ በወቅቱ የተናገሩት ይሄው ነበር። የማንነት ጥያቄን በተመለከተ የባዴን አቋም ጉባኤተኛውም የወሰደው አቋም የኢትዮጵያ ክልሎች የተካለሉት ሕገ መንግሥቱ በሚለው አኳኋን አይደለም። ሕገ መንግሥቱ የወጣው 1987 ዓ.ም ነው። አሁን ያለው የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ሕገ መንግሥቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ሕገ መንግሥቱን መሰረት አድርጎ ተግባራዊ ይደረግ ነው፣ ሕገ መንግሥቱን መሰረት አድርጎ ተግባራዊ ይደረግ ወይም ሚካለል ተብሎ ጉባኤተኛው ሲነጋገር በሕገ መንግሥቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አሰፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው፣ እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራያም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው። የሁሉ ቅሬታ እየተፈጠረ ያለ ነው ህዝቡ እያነሳ ያለው። ስለሆነም ህገ መንግስቱ ጥያቄውን ይፈታል። የእኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም ትልቁ በሽታ የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የጸረ ዲሞክራሲ ችግር ነው። የኢትዮጵያን ችግር የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ የሆን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ አኳኋን መመለስ አለበት። ይሄ ሲሆን ነው የወልቃይት ጥያቄ ፕሮፐር ጥያቄ ሆኖ እስከተገኘ ድረስ ሊፈታ የሚችለው። የራያ ጥያቄ ትክክለኛ ጥያቄ ሆኖ እስከተገኘ ድረስ ሊፈታ የሚችለው። ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት፣ ይህ ውሳኔ ምን ያህል ያስኬዳል? በማለት የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴን ጠየኳቸው። ህገ መንግስቱ በደንብ ይፈታዋል። ይህንም ገምቶ በኒያ የመላከት ምክንያቱ በህገ መንግስቱ ወልቃይት ጠገዴ ተከልሏል፣ በቋንቋን የከልል ነው ነው ያሉት። ስለዚህ የወልቃይት ጠገዴ ህዝብ ግን እኛ አልተጠየቅንም፣ በጉልበት ነው ይሄድ ነው እኛ አማራ ነን እያል ነው ትግራይ ናቸው ተብለን ነው መመሪያ ነው የተሰጠነው። ስለዚህ ህገ መንግስቱ ህገ መንግስታዊ መበታችን ተጥሷል እያለ ነው ያለው። ስለዚህ ህገ መንግስቱ ይዘው ከሄዱ፣ ከህገ መንግስቱ ውጥ የተፈጸመ ከሆነ እንዲያውም በጣም ጥሩ ነው። ስለዚህ ሰብአዊ ጥሰት ተፈጽሟል፣ ወረራ ተፈጽሟል። ስለዚህ በህገ መንግስቱ መሰረት ህወሀት የወሰደው የዘረፈው መሬትም ማንነትም መመለስ አለበት ብሎ ለመመለስ ለፌዴራል ምንም የሚከውደው ነገር የለም። በዚህ ርዕሰ ጉዳይ ዙሪያ የፖለቲካ ተንታኝ የሆኑት አቶ ቹቹ አለባቸውን የአማራ ዲሞክራሲያዊ ፓርቲ ወይም አዴፓ ውሳኔ ምን ያህል ያስኬዳል? አልኳቸው። በአዴን እያለ ያለው ምንድን ነው? ህገ መንግስቱ የወጣው በሰማኒያ ሰባት ነው። ክልላዊ የተካሄደው በአስራ ዘጠኝ ሰማኒያ አራት ነው። በሽግግሩ መንግስት ነው። ስለዚህ በዚህ መግ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድን ነው? ስታተስኮ ወይም ወደነበረበት መመለስ ማለት ነው። ወደነበረበት ይመለስና እዛ በኋላ ህዝቦች እንደሱ ይደረጋሉ ማለት ነው። ግን ቀላል አይደለም። በጣም ብዙ ነገሮች ተሳክረዋል። በጣም ብዙ ነገሮች ተበላሽተዋል። በአዲና አጀንዳውን መውሰዱ አንድ ጉዳይ ሆኖ ስታተስኮ የሚለው ነገር ወይም ደግሞ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከማለት ዘሎ ችግሩ ይፈታል ማለት አይቻልም። አሁን ይሄን ሌላ ወገን ተቀብሎ ወደ ድርድር ይመጣል የሚለው አሳሳቢ ነገር ነው እንጂ አሁን በአዲና ያዘው አቋም ትክክል ነው። ስለዚህ አሁን የወልቃይት ጉዳይ በጣም አስቸጋሪ ነው የሚሆነው። የራያስ ጉዳይ ከዚሁ ጋር ተያይዞ ነው የሚታየው። እንትኑ ጥያቄው አንድ ነው፣ ግን ሁለቱን ለየት የሚያደርገው ነገር አለ። የራያው ቀላል ነው። የራያውን ቀለል የሚያደርገው ምንድን ነው? ብዙም ህዝቡ እንትን ዲሞግራፊው አልተዛባል። የህዝቡ ስርጭት አሁን አሁን እየተደረገ የሚሆን ነገር ይኖር ይሆናል። የወልቃይቱ ግን አምተው ህዝብ አስፍረውበታል። ያኛውን ህዝብ አፈልሰው የትግራይን ሰው አምተው ተክተውበታል። ራያ አካባቢ ብዙ ለዚህ የተጋለጠ አይደለም። አይኖርም ብዬ ሳይሆን የወልቃይቱን ያህል በጣም ስርጭቱን አላዛቡትም፣ እስካሁን ባለ መረጃ። ስለሆነም ወልቃይት ማነው፣ ወልቃይትና ራያ ተለያይቶ የሚታይ ጉዳይ ነው። ሲያደርጋት ልክ እንደኔ ፍቅር ይዟት ማየት go back so እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅ ቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ የመስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። ለነገው ጉዞ እንገናኝ። डि॒यो सगले अमेर खां